የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኦሮሚያ ክልል ምዕራብ ሸዋ ዞን ሆሮ ጉድሩና በሌሎች አካባቢዎች የተኩስ ልውውጥ መቀጠሉን ነዋሪዎች ተናገሩ። ሙሉ ዘገባው የሰዓቱን ያለም ዜና ተከትሎ በዕለቱ አብይ እርስ ይቀርባል። በዚሁ በኦሮሚያ ክልል ሰላም እንዲሰፍን መንግሥትና የኦሮሞ ነጻነት ሰራዊት የጀመሩትን የቅድመ ድርድር ንግግር እንዲቀጥሉ ሲሉ የዩናይት ስቴትስ የዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ በአምቦ ከተማ ባዘጋጀው የውይይት መድረክ ላይ የተሳተፉ የአካባቢው ነዋሪዎች መጠየቃቸው ተዘግቧል። የዚህም ዘገባ ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ ግንቦት 7 2015 ዓ ም ጤና አስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የሰዓቱን የዓለም ዜና የሚያሰማን እንግድ ወልዴ አቀናባሪያችን ብርሃን ኃይሉ ኦድሬ የስሪገስ ደግሞ ለምህንድስናው ተሰይመዋል። እስከ ምሽቱ አራት ሰዓት ድረስ ከተቀሩ ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ስጥልኝ። ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። ቻይና ቻይናና ኤርትራ ሁለቱም አሸናፊ የሚሆኑበትን ትብብር ማጠናከርና ስትራቴጂካዊ አጋርነታቸውን ማበልጸግ አለባቸው ሲሉ የቻይናው የውጭ ጉዳይ ሚኒስትር ሊቻንግ አገራቸውን በመጎብኘት ላይ ላሉት የኤርትራው ፕሬዝደንት ኢሳያስ አፈወርቂ ተናግረዋል። በቤጂንግ ከሊቻንግ ጋር የተወያዩት ኢሳያስ አፈወርቂ በበኩላቸው በዓለም ሕዝቦችና በአገራት መካከል ያለውን ግንኙነት ወደ ተቻለና ፍትሐዊ ሁኔታ ለመቀየር በቻይና ህዝባዊ ሪፐብሊክ የተደረገው አስተዋጽኦ በአጠቃላይ በዓለም ያለውን ሥርዓት ወደ ተሻለ ሁኔታ ለመቀየር ሌሎችን የሚያደፋፍር ነው ብለዋል። ቻይና በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ በምትጥርበት ወቅት በቀይ ባሕር ላይ የምትገኘው ኤርትራ ያላት መልክዓ ምድራዊ አቀማመጥ ለቻይና ሳቢ ነው። በሰሜን ለሱዝ ካናል እና አውሮፓ እንዲሁም በደቡብ ምሥራቅ ከአረብ ባሕረ ሰላጤ እና ከህንዱ ውቅያኖስ ጋር ያላት ቅርበት ለቻይና አማላይ ነው። ቻይና ከስድስት ዓመታት በፊት ወታደራዊ ሰፈር የመሠረተችባት ጅቡቲ ከኤርትራ ጋር መዋሰኗም ለቻይና ሌላው ሳቢ ጉዳይ ነው ተብሏል። ኢሳይያስ አፈወርቂ ቤጂንግ የሚገኙት በቻይናው ፕሬዚደንት ሺጂንፒንግ ግብዣ መሠረት ነው። ሁለቱ መሪዎች በዓለም አቀፍና ቀጠናዊ ጉዳዮች ላይ ውይይት እንደሚያደርጉና በጋራ ጉዳዮች ላይ እንደሚመክሩ ይጠበቃል ሲል የቻይናው ዓለም አቀፍ የቴሌቪዥን አውታር ሲሲቲቪ ዘግቧል። ሁለቱ መሪዎች የቻይና እና የኤርትራ ግንኙነትን ለማሳደግ ባለፈው ዓመት መስማማታቸው ይታወሳል። ቻይና በምትገነባው ግዙፉ አህጉር ዘለል የመንገድ ፕሮጀ ቤልት ኤንድ ሮድ ኢኒሽቲቭ ላይ ኤርትራ ተሳታፊ ነች። ባለፈው መጋቢት የአሜሪካ የውጭ ጉዳይ ሚኒስቴር ኤርትራን በሰሜን ኢትዮጵያ በተካሄደው ግጭት የጦር ወንጀል ፈጽማለች ማለቷን የአገሪቱ የውጭ ጉዳይ ሚኒስቴር ያልተረጋገጠና ስም የሚያጠለሽ ሲል ገልጾታል። የተገለለችው የአፍሪካ አህጉር እና ቀሪው ዓለም ከቻይና ብዙ አስተዋጽኦ ይጠብቃል ያንንም ይደግፋል ብለዋል። ቤጂንግ የሚገኙት ኢሳያስ አፈወርቂ ቻይናና ኤርትራ ግንኙነት ከጀመሩ በያዝነው ዓመት 30 ዓመት ሞልቷቸዋል። በቅርቡ በሱዳን ባለው ግጭት ምክንያት ከዛች አገር በመጀመሪያው ዙር የወጡ የቻይና ዜጎች ያቀኑት ወደ ኤርትራ ነበር። በሱዳን ግጭቱ ቀጥሎ ባለበት ሁኔታ በኦምዱርማን የሚገኝ ቤተ ክርስቲያን ላይ ጥቃት ከተፈጸመ በኋላ አንድ ቄስን ጨምሮ አምስት ሰዎች መጎዳታቸው ታውቋል። ተፋላሚ ወገኖቹ አንዱ ሌላውን ለጥቃቱ ተጠያቂ አድርገዋል። ሮይተርስ በላከው ምስል ማርጊዮርጊስ በተባለ ቤተ ክርስቲያን ላይ በተፈጸመው ጥቃት የተጎዱ ሰዎች ታይተዋል። ጦር ሠራዊቱ ለጥቃቱ ፈጥኖ ድራሽ ኃይሉን ተጠያቂ ሲያደርግ፣ ፈጥኖ ድራሽ ኃይሉ በበኩሉ ከጦር ኃይሉ ጋር ግንኙነት አላቸው ያላቸውን አክራሪ ቡድኖችን ተጠያቂ አድርጓል። የጦር ኃይሎች ጠቅላይ አዛዥ አብደልፈታህ አልቡራን በያወጡት መግለጫ ፈጥኖ ድራሽ ኃይሉ በቤተ ክርስቲያኑ ምዕመናን ላይ ተኩስ ከፍቷል ብለዋል። በሱዳን ያለው ግጭት ለአምስተኛ ሳምንት ዛሬ ሰኞ እንደቀጠለ ሲታወቅ እስከ አሁን 750 ሰዎች ሲሞቱ በሺህ የሚቆጠሩ ቆስለዋል፣ በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል። በሁለቱ ወገኖች መካከል በሳዑዲ አረቢያ በመድረግ ላይ ያለው ንግግር እንደቀጠለ ለማወቅ ተችሏል። የሸበሌ ወንዝ ሞልቶ አካባቢውን በማጥለቀለቁ በማዕከላዊ ሶማሊያ በለደወይን በተከሰተ ጎርፍ 200,000 ሰዎች መፈናቀላቸውን ባለሥልጣናት ለኤኤፍፒ ዜና ወኪል ነግረዋል። ሂርና በተባለው ክልል በምትገኘው በለደወይን ያሉ ነዋሪዎች በጣለው ከፍተኛ ዝናብ ምክንያት ከተከሰተው ጎርፍ ለመሸሽ ንብረታቸውን በጭንቅላታቸው ጭነው በጎርፍ ውስጥ ሲጓዙ ተስተውለዋል። የሸበሌ ወንዝ መሙላት ባስከተለው ጎርፍ ምክንያት እስካሁን ሁለት መቶ ሺህ ተፈናቅለዋል። ቁጥሩ በማንኛውም ሰዓት ሊጨምር ይችላል ሲሉ በሂርና ክልል የማኅበራዊ ጉዳይ ምክትል አስተዳዳሪ አሊ ሁሴን ለኤኤፍፒ ዜና ወኪል ተናግረዋል። የክልሉ ምክትል ገዢ ሐሰን አብዱሌ በበኩላቸው በጎርፉ ሦስት ሰዎች ሕይወታቸውን እንዳጡ ተናግረዋል። የጎርፉ አደጋ የተከሰተው ሶማሊያን በተከታታይ በመታት ድርቅ ምክንያት በሚሊዮን የሚቆጠሩ ሶማሊያውያን ለረሃብ በተጋለጡበትና አገሪቱ ከእስላማዊ አማጺ ቡድኖች ጋር በመዋጋት ላይ ባለችበት ወቅት ነው። ባለፈው ሳምንት መጀመሪያ ላይም በተከሰተ ጎርፍ ነዋሪዎች በኩለ ሌሊት ቤታቸውን ጥለው መውጣታቸውን ለኤኤፍፒ ዜና ወኪል ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኬንያ ውስጥ ኢየሱስን እንድታገኙ ተራቡ ተብለው በቤተ ክርስቲያን መሪያቸው የተነገራቸውና በረሃብ የሞቱ ሰዎች ቁጥር ባለፈው ቅዳሜ ሁለት መቶ አንድ መድረሱ ተነገረ። በአሶሲኤትድ ፕሬስ የተጠናቀረውን ዘገባ ቆንጀታ የት አቅርበዋለች። የሞቱት ሰዎች ቁጥር ከሁለት መቶ ያለፈው ፖሊሶች ባለፈው ቅዳሜ የጅምላ መቃብሮችን ቆፍረው 22 አስከሬኖች ማግኘታቸውን ተከትሎ ሲሆን እስካሁን የት እንደደረሱ ያልታወቀ 600 ሰዎች እንዳሉ የኬንያዋ ጠረፍ ክፍለ ግዛት የፖሊስ ኮሚሽነር አስታውቀዋል። ቅዳሜ ዕለት በባህር ዳርቻዋ ክፍለ ግዛት የተገኙት አስከሬኖች ፖል መኬንዚ የተባሉት ሰባኪ ተከታዮች እንደሆኑ ነው የታመነው። በአብዛኞቹ ላይ ለረጅም ጊዜ በከባድ ረሃብ የመጎዳት ምልክት መታየቱን የፖሊስ ኮሚሽነሩ ገልጠዋል። ተከታዮቻቸውን ራሳችሁን በጾም አስረባችሁ ብትሞቱ ከኢየሱስ ክርስቶስ ጋር ትገናኛላችሁ ብለው በመስበክ የተወነጀሉት ፖል መኬንዚ እስር ላይ ናቸው። ፖሊስ ከሽብርተኝነት የተያያዙ ክሶች እንደሚመሰርትባቸው አስታውቋል። ኪሊፊ በሚባለው የጠረፉ አካባቢ ወረዳ ውስጥ የሰባኪው ሰፊ መሬት ላይ በየቦታው ያሉ በርካታ መቃ መቃብሮች ሲቆፈሩ አንድ ላይ የተቀበሩ በመቶዎች የተቆጠሩ አስከሬኖች ተገኝተዋል። መኬንዚ ግን እንደ አውሮፓውያን አቆጣጠር ከ2019 ጀምሬ ቤተ ክርስቲያኔን ዘግቼ እያረስኩ ልኖር አንድ ደን አካባቢ ወዳለኝ መሬት ገብቻ አለሁ በማለት ነው የሚሟገቱት። ባለፈው ሳምንት በተገኙት ከ አንድ መቶ የሚበልጡ አስከሬኖች ላይ በተካሄደው ምርመራ ሰዎቹ ህይወታቸው ያለፈው ተርበው ታንቀው ታፍነው ወይም በከባድ ነገር ተደብድበው ሞቱም እንዳሉ ተደርሶበታል ተብሏል። መርማሪዎችን እየጠቀሱ የውስጥ አካላታቸው የጎደሉ አስከሬኖችም መታየታቸውን የሀገር ውስጥ የዜና ማሰራጫዎች ሲዘግቡ ቆይተዋል። የስብከት ቡድኑ መሪው ፖል መኬንዚ እና ባለቤታቸው እንዲሁም ሌሎች አስራ ስድስት ተጠርጣሪዎች በሚቀጥለው ወር ፍርድ ቤት እንደሚቀርቡ ተመልክቷል። በሰፊው የሰባኪው መሬት ላይ ሲካሄድ በቆየው አሰሳ ምን ያህል ሰዎች በሕይወት እንደተገኙ በውል የሚታወቅ ነገር የለም። በሕይወት የተደረሰላቸው አንዳንዶቹ ሰዎች መራመድ እስከሚያቅታቸው የደከሙ እንደነበሩ ነው የተነገረው። በመላ ሀገሪቱ በአሳሳችና መሰረታዊ ሰብአዊ መብትን በሚጻረር ስብከት የሚጠረጠሩ ሌሎች የእምነት መሪዎች ላይም ምርመራ እየተካሄደ መሆኑ ተነግሯል። የሀገሪቱ ፕሬዚደንት ዊሊያም ሩቶም ጉዳዩን የሚመረምር ኮሚሽን ባለፈው ሳምንት ማቋቋማቸው ይታወሳል። በቱርክ በተካሄደው ምርጫ የመጀመሪያው ዙር ቆጠራ ውጤት ወደ ድጋሚ ማጣሪያ ምርጫ እንደሚያመራ በማመላከት ላይ ባለበት በዚህ ወቅት ፕሬዚደንት ረጀፕ ታይፕ ኤርዶዋን አሸናፊ እንደሚሆኑ እንደሚተማመኑ ዛሬ ሲያስታውቁ ተፎካካሪያቸው ከማል ክሊሽዳሮግል ሁለተኛውን ዙር በእርግጠኝነት አሸነፋለሁ ሲሉ ተደምጠዋል። በአገሪቱ ታሪክ ለረጅም ጊዜ በመሪነት የቆዩትና ላለፉት 20 ዓመታት ሥልጣን ላይ የቆዩት ኤርዶዋን ከተጠበቀው የተሻለ ውጤት ቢያስመዘግቡም 50 በመቶ ድምፅ ሳያገኙ ቀርተዋል። እስካሁን 99.4 በመቶ ድምፅ የመቆጠሩ ሲታወቅ፣ ኤርዶዋን 49.4 በመቶ ድምፅ ሲያገኙ፣ ተቀናቃኛቸው ከማል ደግሞ 45 በመቶውን ማግኘታቸው ታውቋል። በውጭ አገራት የተሰጡ ድምፆች ገና ያልተቆጠሩ ሲሆን የድጋሚ ማጣሪያ ምርጫው ግንቦት 20 እንደሚደረግ ታውቋል። በአገር ውስጥና በውጪ 64 ሚሊዮን የሚሆኑ ትርካውያን ለመምረጥ ብቁ ሲሆኑ ከእነዚህ ውስጥ 89 በመቶው ድምፅ መስጠታቸውን የአሶሲኤት ፕሬስ ዘገባ አመልክቷል። በኬንያ የሚገኝ አንድ ረጅም ዕድሜ ያለውን ጨምሮ አስር አንበሶች በእረኞች መገደላቸውን ባለሥልጣናት አስታውቀዋል። አንበሶቹ አምቦሴሊ ከተባለው ብሔራዊ ፓርክ ወጥተው አስራ አንድ ፍየሎችን መግደላቸውን ተከትሎ ነው እረኞች በቀስት የገደሏቸው። መንግሥትና የእንስሳት ጥበቃ ቡድኖች በአንበሳ ለሚገደሉ የቤት እንስሳት የካሳ ፕሮግራም ቢኖራቸውም በአካባቢው በተከሰተው ድርቅ በርካታ እንስሳትን ያጡት እረኞች የተረፉትን ለመከላከል ማድረግ ያለባቸውን አድርገዋል ሲል አሶሴትድ ፕሬስ ዘግቧል። በፓርኩ ካሉት አንበሶች ዕድሜው ረጅም ነው የተባለውና ዶንኪቶ የተሰኘው አንበሳ መገደል የእንስሳት መብት ተከላካይ ቡድኖችን አሳዝኗል። በመጨረሻም አድማጮች በሰው ሠራሽ ልዕቀት ወይም አርቴፊሻል ኢንቴሊጀንስ በቀላሉ የሚፈጠሩ የሐሰት ፎቶዎች፣ ተንቀሳቃሽ ምስሎችና ድምፆች ድምፅ ሰጪዎችን በማሞኘት ውጤትን ሊያዛቡ ይችላሉ ሲሉ የኮምፒውተር መሐንዲሶችና ወደ ቴክኖሎጂ የሚያጋድሉ የፖለቲካ ሳይንቲስቶች አስጠንቅቀዋል። ካለ ብዙ ወጪ የሚሠሩት የሐሰት ምስሎችና ድምፆች በቀላሉ በማኅበራዊ ሚዲያ ስለሚሠራጩ አደገኝነታቸው የከፋ ነው ተብሏል። በሰው ሰራሽ ልህቀት አርቲፊሻል ኢንቴሊጀንስ የሰዎችን ድምፅና ምስል አስመስሎ በሰኮንዶች ውስጥ በቀላል ወጪ መሥራት ሲቻል ከፍተኛ ተጽዕኖ በሚፈጥረው ማኅበራዊ ሚዲያ በስፋትና በፍጥነት መሰራጨት በምርጫ ዘመቻ ወቅት የሚታየውን የቅጥፈት ትረካ ወደ ከፋ ደረጃ የሚወስድ ነው ተብሏል። በአሜሪካ በመጪው ዓመት ለሚካሄደው ምርጫና የምረጡኝ ዘመቻ ከፍተኛ ችግር ይሆናል የሚል ፍራቻ መኖሩን የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮች ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሽው መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሰኞ ግንቦት 7 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ የዕለቱ ዋና አዘጋጅ ሲሆን ግርማ፣ እንዲሁም የቀጥታ ስቱዲዮ ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ምንም ርኅራሀ የሌለው ስለሌላው ስሜት ደንታ የሌለው የራሱን ጉዳይ ለማስፈጸም ደርማምሶ ሌላው የሚሄድ ሌላውን ስለሌላው ሐዘን፣ ቅሬታ ደንታ ቢስ የሆነ ሲበዛም ደግሞ ወንጀልም እስከመስራት የሚደርስ በሚል ነው እንግዲህ የሚገልጹ አሁን ሳይኮፓት በእንግሊዝኛው አጠራር መጥፎ አይነት የስብዕና ባህሪ ወይንስ የአእምሮ ሁከት። ሐኪሙን ይጠይቁ፣ በምሽቱ ቅንብሩ ሳይኮፓት በመባል የሚታወቀውን የአእምሮ ህመም ሁኔታ አስመልክቶ ለምሽቱ ካሰናዳው ቅንብር የተወሰደ ነው የሰማችሁት። ሙያዊ ትንታኔውን የሚሰጡን ደግሞ የሰማችኋቸው የባሮ ዩኒቨርሲቲው የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪም እንዲሁም ተመራማሪው ፕሮፌሰር ዮናስ እንዳለ ገዳ ናቸው። በሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። አሁን ወደ ዕለቱ አቢይ ርዕስ በኦሮሚያ ክልል ምዕራብ ሸዋ ሆሮ ጉድሩና በሌሎች አካባቢዎች የተኩስ ልውውጥ መቀጠሉን ነዋሪዎች ተናገሩ በፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል ታንዛኒያ ላይ የሰላም ድርድር ተጀምረዋል መባሉን ተስፋ ሰጥቷቸው እንደነበር የገለጹ ነዋሪዎች ሁኔታው ስጋት ውስጥ ከቶናል ነው የሚሉት ፀሐይ ዳምጠው ዝርዝሩን ይዛለች በሰሜን ሸዋ ዞን የያያ ጉለሌ ወረዳ ነዋሪ መሆናቸውን ገልጸው ስማቸውን እንዳይጠቀስ የጠየቁት አንድ ግለሰብ በመንግስትና በኦሮሞ ነጻነት ሰራዊት መካከል የመጀመሪያ ዙር የሰላም ድርድር ከተካሄደ ወዲህ የቤተሰቦቻቸው ቤት መቃጠሉን ገልጸዋል። በሰላም ድርድሩ ተስፋ እንደነበራቸውም ገልጸዋል። በሰላም ድርድር ጥያቄው ችግራችንን ይፈታል፣ ሰላም እናገኛለን ብለን ስንደሰት ነበር ነገር ግን አሁንም በአካባቢያችን እየታየ ያለው ነገር በጣም አስከፊ ነው። ባለፈው ሳምንት ውስጥ እንኳን የቤተሰቦቻችንን ቤት ጨምሮ በሰሜን ሸዋ ያያ ጉለሌ ወረዳ ጎዳ ጀባ ቀበሌ ሰባት ቤቶች ተካትለዋል። እኚህ ነዋሪ ቤቶቹ የተካተሉት በመንግስት የጸጥታ ኃይሎች ነው ሲሉ ይከሳሉ። ምክንያቱ ደግሞ የኦሮሞ ነፃነት ሰራዊት ታጣቂዎችን ትደብቃላችሁ በሚል እንደሆነ ተናግረዋል። መኖራቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ በትዊተር ገጻቸው ካለፈው ሳምንት ጀምሮ አከታትለው ባጋራቸው የትዊተር መረጃዎች ከኢትዮጵያ መንግስት ጋር ውጊያ መግጠማቸውንና የመንግስት ወታደሮች መግደላቸውን አስፍረዋል። በጉዳዩ ላይ ከፌደራልም ሆነ ከክልል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሌላው ስማቸውን እንዳይጠቀስ የጠየቁት የቄል ሞለጋ ዞን ነዋሪ መሆናቸውን የገለጹት አንድ ግለሰብ የሰላም ድርድሩ ከተጀመረ ወዲህ በዞኑ አንጻራዊ ሰላም ቢኖርም በቀጣይነቱ ላይ ስጋት እንዳላቸው ገልጸዋል። ህዝቡ የሰላም ድርድሩን በተስፋ እየተጠባበቀ ይገኛል። ይህ ዞን በተለይ በሰላም መደፍረስ ምክንያት እጅግ የተጎዳ ነው። አሁንም የሚታዩት ግጭቶች አሳሳቢ ናቸው።

የተለያዩ ድርድር ላይ ግጭት እንዳለባቸው ከተነገረ አካባቢዎች አንዱ የሆነው ምዕራብ ሸዋ ዞን ግንደበረት አካባቢ የተወለዱትና ስለ አካባቢው መረጃ እንዳላቸው የገለጹት አቶ ደስታ ድንቃ ግጭት መቀጠሉን ተናግረዋል። ወደ አንድ ሳምንት አካባቢ ያ የግጭቶች ማቀዛቀዝ ስክነት ከቀጠለ በኋላ በዚህ በቅርብ ጊዜ ከቅርብ ጊዜ ወዲህ ደግሞ እንደገና ግጭቶች ወደ ማገርሸት አካባቢ ነው የታዩ ምልክቶች የሚያሳዩት። ከኅብረተሰቡ ከተለያዩ ምንጮች እየተከታተልን የምናገኛቸው መረጃዎች የግጭቶቹን አሁን ከቅርብ ጊዜ ወዲህ እየተጠናከሩ መቀጠላቸውን ነው የሚያሳዩን ማለት ነው። አንድ የሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ ነዋሪ የሚሉት አላቸው። መንግሥት ሰላም ይስፈን ካለ እንደ አዲስ ሰራዊት ማሰማራት ለምን አስፈለገው? ይህ የሰላም ድርድር በአፍሪካና በዓለም አቀፍ ደረጃ እየተነገረ ባለበት ሁኔታ ሁለቱም ወገኖች ጦራቸውን ማስቀመጥ ነበረባቸው። አሁን እየታየ ያለው ግን ተቃራኒ ነው። ህዝቡ ሰላም ይሻል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባለፈው አርብ ባወጣው ሪፖርት በምዕራብ ኦሮሚያ ያለው የጸጥታ ችግር መቀጠሉን ጠቁሟል። ይህም ያልተገደበ የሰብአዊ ድጋፍ ተደራሽነት እንዳይኖር እንቅፋት መፍጠሩን አመልክተዋል። ይህም ሆኖ መንግስትና አጋሮቹ እያንዳንዱ የሚገኘውን እድል ድጋፍ የሚያስፈልጋቸውን ሰዎች ለማድረስ እየተጠቀሙበት እንደሆነ ጠቅሰዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩም ርዕስ እዚያው ኦሮሚያ ውስጥ ያቆየናል። በኦሮሚያ ክልል ሰላም እንዲሰፍን መንግስትና የኦሮሞ ነጻነት ሰራዊት የጀመሩትን የቅድመ ድርድር ንግግር እንዲቀጥሉ ሲሉ የዩናይት ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በአምቦ ከተማ ባዘጋጀው የውይይት ምድር ላይ የተሳተፉ የወለጋ ዞኖች ማህበረሰብ አባላት ተወካዮች ጠየቁ ይለናል ናኮር ምርታ በተከታዩ ዘገባው። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ባለፈው ሳምንት አርብና ቅዳሜ በአምቦ ባዘጋጀው የውይይት መድረክ ላይ ከምስራቅ ወለጋ ዞን የተሳተፉት አባ ገዳ አስፋው ከበደ በሰላም እጦት ምክንያት ህዝቡ በሰላም ወጥቶ በሰላም መግባቱን አጥብቆ ይመኛል ሲሉ ተናግረዋል። በመንግስትና የኦሮሞ ነፃነት ሰራዊት መካከል የተጀመረው የቅድመ ድርድር ንግግር ቀጥሎ ሁለት ወገኖች መግባባት ላይ እንዲደርሱ ህዝቡ በጉጉት እየጠበቀው ያለው ጉዳይ ነው ሲሉ በአካባቢያቸው ካለው ውጥረትና የጸጥታ መታወክ በመነሳት ያስረዳሉ። አሊ ወለገ ባሃፍ ወለገ ልጣ ጅሉን ባእሱ ከነሳዳ ምን በየገሉ እንደንደው በምስራቅ ወለጋ እና ምዕራብ ወለጋ ውስጥ ያለው ነገር በጣም አጸያፊ ነው። ሰው በሰላም ወጥቶ መመለስ አይችልም። ተማሪም እንደዛው ተምሮ መግባት አይችልም። አርሶ አደር ማረስ አልቻለም። ነጋዴ፣ ሁሉም እንደፈለገ መንቀሳቀስ አልቻለም። አሁን የሰላም ውይይቱ ነገር ከተሰማ ወዲህ የህዝቡ ጆሮ ወደዚያው ነው ያለው። ህዝቡ ሰላም ጠምቶታል። ይሄ የሰላም ውይይት እንዲሳካ መስራት አለብን። ህዝቡ ወጥቶ ሰርቶ መኖር ባለመቻሉ በራብ የሚደርሰው ጉዳት ደግሞ በጦርነት ከሚደርሰውም ስለሚልቅ ይህንን ዝም ብለን ማየት ስለሌለብን በመንግስትና ኦሮሞ ነፃነት ሰራዊት መካከል የሚደረገው የሰላም ድርድር ይቀጥል፣ ሰላም ይስፈን እንላለን ነው ያሉት። ወይዘሮ ምስጋኔው ዋቅጅራ ከሆሮ ጉዱሩ ወለጋ ዞን ተወክለው በውይይት መድረኩ ላይ መሳተፋቸውን በመጥቀስ በመጡበት የጃርደጋ ጃርቴ ወረዳ በመንግስትና መንግስት ኦነግ ሸኔ በሚለው የኦሮሞ ነጻነት ሰራዊት ሸማቂዎች መካከል ባለው ግጭት አያሌ ሰዎች ከቤት ንብረታቸው መፈናቀላቸውን እና ማህበራዊና ኢኮኖሚያዊ እንቅስቃሴዎች መቋረጣቸውን ገልጸዋል። በመንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የቅድመ ድርድር ንግግር ሰምሮ ጽኑ ሰላም እንዲመጣ የተመኙበትንም ምክንያት አብራርተዋል። ጃርደጋ ጉቱ ሳት መን ሳ ቡቀኤ ከጃርደጋ ጃርቴ ወረዳ የተፈናቀሉ ሰዎች በርካቶቹ በሻምቡ አውቶቢስ ተራ ውስጥ ናቸው። ጥቂት ሰዎች ደግሞ ተመልሰዋል። ያልተመለሱም አሉ። አሁን ጊዜው የእርሻ በመሆኑ ሰላም ወርዶ ሁሉም ተመልሶ መሬቱን የማያርስ ከሆነ በሚቀጥለው ዓመት ለረሀብ ስለሚያጋልጠን ለዚህ ሲባል ለህዝቡ ሰላም መስበክ አስፈላጊ ነው። ህዝቡም ሰላም ያስፈልገኛል ብሎ መቀበል አለበት ነው ያሉት። ከነቀምቴ ከተማ የተሳተፉት ሌላው የማህበረሰብ ተወካይ አቶ ተፈሪ ቀጀላም በበኩላቸው በሁለቱ ወገኖች መካከል በታንዛኒያ ከተጀመረው ንግግር ጎን ለጎን በአምቦ ውይይት የተሳተፉ አካላትም የሚጠበቁባቸው ተግባራት መኖራቸውን ጠቁመዋል። ማይኑንም ዋን ኮንትሪቢዩቲጎቹ ደንደኛማ ሰላም እንዲወርድ ምን ማድረግ አለብን? በህብረተሰብ ደረጃ ምን መደረግ አለበት የሚለውን ተወያይተናል። ሰላም ከወረደ በኋላም እንዴት አድርገን የወደሙ መሰረተ ልማቶችን ለምሳሌ ትምህርት ቤትን ማደስ አለብን የሚለውም እንዲሁ ተነስቷል። የተለያዩ የማህበራዊ ተቋማት ስራ ላይ ባለመሆናቸው መንግስታዊ ያልሆኑና ሌሎችም ድርጅቶች ምን ማድረግ እንዳለባቸው ላይ ተወያይተናል ነው ያሉት። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤድ በኢትዮጵያ የፕሮግራም ዴቨሎፕመንት ኃላፊ አቶ ነጋ ተስፋኤድ አባ በአገር አቀፍ ደረጃ የፖለቲካ መግባባት እንዲኖር ተቋማቸው እንደሚደግፍ ጠቅሰው ለኦሮሚያ ክልል ሰላም በታንዛኒያ የተጀመረው ንግግር ለኢትዮጵያ ሰላም ግባት እንደሚሆን በሚከተለው መልኩ ተስፋቸውን ገልጸዋል። ፕሮግራሚን ኬኛ ሰርካ ብያለሳቲ ወልቴንሲ ሲያሳ ከርፉ ደገራ የእኛ መራ ግብር በሀገር አቀፍ ደረጃ የፖለቲካ መግባባት እንዲመጣ ይደግፋል። በዚህ ረገድ በኢትዮጵያ ደረጃ የሚሰራው ተግባር ሲኖር፣ እንደ ክልልም ሁለት ትኩረቶች ያደረግንባቸው ጉዳዮች አሉ። የመጀመሪያው በኦሮሚያ ውስጥ ሰላምና እርቅ እንዲወርድ መደገፍ ሲሆን፣ ሌላኛው ደግሞ በሀገር አቀፍ ደረጃ ለሚደረሰው የሰላም ስምምነት በኦሮሚያ ደረጃ መግባባት ላይ መደረስ አለበት። በሀገር አቀፍ ደረጃ ለሚደረገው መግባባትም ይሄ ከፍተኛ አስተዋጽኦ ይኖረዋል ብለን እናምናለን፣ ነው ያሉት። በአምቦ ውይይት ላይ የተሳተፉት አባገዳዎች፣ የሀገር ሽማግሌዎች፣ የዩኒቨርሲቲ መምህራን፣ ሴቶች፣ ወጣቶችና ሌሎችም የማህበረሰብ ክፍል ተወካዮች ወደየአካባቢያቸው ሲመለሱ የሰላም ሂደቱን አስመልክቶ በህብረተሰቡ መካከል መልካም ግንዛቤ እንዲፈጠር የሚወጡት ድርሻ መኖሩን የተቋሙ የፕሮግራም ኃላፊ ጠቁመዋል። በሁለቱ ወገኖች መካከል የሚደረገው ድርድር ተሳካም አልተሳካም የብሔሮችና ብሔረሰቦች መልካም ግንኙነትም ላይ መሰራት እንዳለበት አቶ ነጋ አመልክተዋል። ወገልቴያሌሳሰናፍ ኦሮሞን አሰሰሰኦሮ ለአገር አቀፍ ስምምነት ኦሮሞ እንደ ህዝብ፣ እንዲሁም ሌሎችም በኦሮሚያ ውስጥ የሚኖሩ ብሔሮች እና ብሔረሰቦች ጥሩ ግንኙነት ኖሯቸው ፍላጎታቸውን እንዲለዩ፣ ለዚያም ደግሞ የሚያበቃ ዝግጁነት ያስፈልጋል። ስለዚህ በእነዚህ ጉዳዮች ላይም እንሰራለን ነው ያሉት። ህብረተሰቡ ለሰላም ያለው ጥማት አበረታች በመሆኑ የሰላም ሂደቶችን በተመለከተ ድርጅታቸው ከህብረተሰቡ ጋር በአጋርነት መስራቱንም እንደሚቀጥል አክለው ተናግረዋል። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ባለፈው ሁለት ሳምንታት ውስጥ በታንዛኒያ ራስ ገዝ አስተዳደር በሆነችው የዛንዚባር ደሴት ያደረጉት የቅድመ ድርድር ንግግር ያለ ስምምነት መጠናቀቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ አመሰግናለሁ ናኮር ለዘገባው። አድማጮች፣ በተከታዩ ርዕስ ደግሞ ወደ ቦረና እንሻገራለን። ካለፈው የካቲት ወር አንስቶ በቦረናን ጨምሮ መጣል የጀመረው ዝናብ ለነዋሪዎች ተስፋ ፈንጥቋል ይለናል ገልሞ ዳዊት ከስፍራው ባጠናቀረው ዘገባው ላለፉት ሶስት አመታት በደቡብ ኢትዮጵያ በጠናው ድርቅ ክፉኛ ሲጎዱ የቆዩት አርብቶ አደሮች አሁን ለምህር እየተዘጋጁ መሆኑን ነው የሚናገሩት። አርሶ አደሮቹ በተለይ ከአምስት ተከታታይ ዝናብ ወቅቶች መታጎል በኋላ የደከሙበት አዝምራ ለፍሬ መድረሱ የሰው ልጅ እጅ ከመመልከት ያድነናል ማለታቸውንም ጠቅሷል። ገልሞ ዳዊት ለዘገባው አቶ ዲዳ ሱማ የቦረና ዞን የአቤል ወረዳ ነዋሪ ናቸው። የእርሻ ስራን ከጀመሩ አስርተ ዓመታትን ያስቆጠሩት አቶ ዲዳ በቦረና ዞን ለተከታታይ ወቅቶች የጠናው ድርቅ ብዙ ከብቶቻቸውን እንደገደለባቸው፣ ለአምስት ተከታታይ አዝመራ የዘሩት ሰብልም በዝናቡ መቅረት እንደጠፋባቸው ተናግረዋል። አሁን ግን የዘሩት ጤፍ ለመከር ክትቻ ልደርስ እንደሆነ ይናገራሉ። ጉዶ ፈጫኜ ጉዶ ደምኔ ጉዶ በተኔ ካሌ ዋቁመኔ ጉዩማ ንፈጫ ብዙ ጊዜ ዘርተን ጠፍቶብናል። ይህን ራሱ ድርቁ እያየለ በነበረበት ወቅት ነበር የዘራ ነው። ያው የዝናብ ወቅት ሲደርስ ከእግዚአብሔር ጋር ብለን የዘራ ነው። ሲዘራ ራሱ ሰዎች ምን አይተህ ነው የምትዘራው ሲሉኝ፣ እግዚአብሔር ሳይሆን እኛንን ችግር ያለብን ጸልዩልን ብዬ ነው የዘራሁት። በዘራሁት በሁለተኛው ቀን ዝናብ ዘነበ፣ መሬቱም ረጠበ። አሁን ይህ መሬት ወደ አስራ አምስት ሄክታር ይሆናል። ጤፍ፣ በቆሎና ሌሎች ሰብሎችም ተዘርቶበታል። በድርቁ ምክንያት ተራቁቶ የነበረው መሬት የዝናቡን መጣል ተከትሎ በልምላሜ ተሸፍኗል። አቶ ኮሉላ ቆዶም የያብሎ ወረዳ ነዋሪ ናቸው። ድርቁ ብዙ ከብቶችን በመጨረሱ መሬቱን አርሶና አለስልሶ ለአዝመራ ማብቃቱ አዳጋች እንደነበር ያውሳሉ። ድርቁ ብዙ በመቆየቱ ለብዙ ችግር ተዳርገናል። አርሶ አደሮች ብንሆንም እኛ ከብቶችም እናረባለን። አሁን ከብቶቻችን አልቋል። ጥቂት ፍየሎች ብቻ ናቸው የቀሩን። እናም አዝመራ መዝራት በጣም አስቸጋሪ ነበር። አንዳንዱ ሰውን እንደ በሬ ጠምዶ ነው ያረሰው። ሌላው ደግሞ እንዲሁ ባዶ መሬት ላይ ዘር የዘራም አለ። አሁን ዝናብ ዘንቦልናል። ፈጣሪ ይመስገን፣ አገግመናል። ዝናቡ አሁን ቢቀጥል ጥሩ ነው። ለአጨዳ ሊደርሱ ያሉ ሰብሎች አሉ። ሌሎች ገና ዝናብ የሚፈልጉ ተክሎችም አሉ። ያው አሁንም ዝናቡን እንፈልጋለን። ዛሬ ላይ ግን ደስተኞች ነን። አቶ ኮሉላ በሰባት ሄክታር መሬት ማሳቸው ላይ ስንዴ ጤፍና ሌሎች ሰብሎችን መዝራታቸውን ቢጠቅሱም አስር የቤተሰባቸውን አባላት ከመንግስት በሚሰጥ እርዳታ እያኖሩ እንደሆነ ተናግረዋል። የዘሩ ሰብል ደርሶ የሰው እጅ ከማየት እንደሚያላቃቸውም ተስፋ እንዳላቸው ይናገራሉ። አቶ ዲዳ አሱማ በዞኑ የሚኖሩ አርብቶ አደሮች ካለፈው የችግር ወቅት ተሞክሮ በመውሰድ የኑሮ ዘይቤያቸውን ማጤን እንዳለባቸው ይመክራሉ። ታን ውመትን ላ ደበርስ ተሞቱም አለን ውመትን ረገርጋር ላፍታን ገም ገሰትን ነማፍ ቆደኒ እኔ ለነዋሪውና ለመንግስት የማስተላልፈው መልእክት ይህ መሬት ታይቶ ለነዋሪው በሚገባ መልኩ መሰጠት አለበት። መሬቱ ጠፍ ነው። የሚያበቅለው ሰብል ከንጥረ ነገር የሚተናነስ አደለም። የሰፍቲኔት መርሃ ግብሮችን ወደዚህ አዙረው ይህን መሬት ለእርሻ ማዋል አለባቸው። ባለፉት ሶስት ተከታታይ ዓመታት በቦርና የተከሰተው ድርቅ ክፉኛ ያጠቃው የዞኑን የእንስሳት ሀብት ነው። የዞኑ አርብቶ አደርና መስኖ ልማት ጽሕፈት ቤት ለአሜሪካ ድምፅ እንደገለጸው ከዞኑ የከብት ሀብት ከ86 በመቶ ያላነሱት በድርቁ አልቀዋል። በወቅቱ ከብቶቻችን ይሞቱብናል በሚል በአነስተኛ ዋጋ ይሸጡ የነበሩ ከብቶች አሁን ዝናቡ መጣል ከጀመረ ወዲህ ዋጋቸው በከፍተኛ አዝመናሩ ታውቋል። ይህ በያበለ ወረዳ የሚገኝ ገበያ ከቦርና ዞን የከብት ገበያዎች ትልቁ ነው። አቶ ቦሩ ገኛን ያገኘዋቸው በዚህ ገበያ ውስጥ ነው። ጊበር ደር ጊበርሁምለመጉርጉረሎን ብሸኒ ጉርጉረን በራራ ገር ተከታ ባይቤን ደርግ ከወደቀ ወዲህ በሁለት ሺህና በአምስት መቶ የሚሸጥ ከብት ዘንድሮ ነው ያየ ነው። ሰው በጣም ነበር ተቸግሮ የነበረው ለዘር የሚሆን እንኳን አይኖረንም ብለን ሰግተን በነበርንበት ጊዜ ነው ፈጣሪ የደረሰልን። አሁን ከኬንያ ጭምር መጥተው በ20ና በ30 ሺህ ብር እየገዙ ያሉ አሉ። አቶ ዶ የዱለቻንም በዚሁ ገበያ ነበር ያገኘዋቸው። አሁን ከብት ካለው ይልቅ የሌለው ሰው ነው የሚበዛው። የነበሩት የቤት እንስሳት ያለቁበት ሰው ብዙ ወደ ከተማ ፈልሷል። ትላንት ከብቶቹን በሞት እንዳይነጠቅ በትንሽ ዋጋ የገዛ ሰው ደግሞ አሁን በጣም በናረ ዋጋ እየሸጠ ነው እኔ ራሴ በድርቁ ጊዜ ስምንት ወይፈኖችን በ 8 በስምንት ሺህ ብር ነበር የሸጥኩት። ያኔ ከእኔ የገዙ ሰዎች አሁን በአስርና በአስራ ሁለት ሺህ ብር እየሸጧቸው ነው። ወጣት ዲደጃር ሰው የያበለ ወረዳ ገበዎች ቢሮ ባልደረባ ነው። ጊደሮች እስከ 16፣ 17 እና 18 ሺህ እየተሸጡ ናቸው። ወይፈን ደግሞ ከ26 ሺህ እስከ 28 ሺህ ብር እየተገዛ ነው። ነጋዴዎች ካልሆኑ በስተቀር ነዋሪው በዚህ ዋጋ መግዛት አይችልም ምክንያቱም ያሉት ከብቶች በድርቁ አልቀውበታል ወይ ድርጅት አሊያም መንግሥት ካልደገፋቸው በስተቀር የሚገዙበት ነገር ይኖራቸዋል ብዬ አላስብም አቶ መሐመድ አባ ቆዳ የቦረና ዞን ግብርና ጽሕፈት ቤት ኃላፊ በዘንድሮ ክረምት በዞኑ ከ97 ሺህ በላይ ሄክታር መሬት በልዩ ልዩ ሰብሎች መሸፈኑን ገልጸዋል የዘር የመዳብሪያና የእርሻ ድጋፍ አቅርቦቱ ለሁሉም አርሶ አደሮች አለመዳረሱን አላፊው ጠቅሰው የኦሮሚያ ክልል ለዞኑ አርሶ አደሮች ከሚሊዮን ብር በላይ በሆነ ወጪ የተለያዩ ድጋፎችን ማድረጉን አስታውቀዋል። ሮቢ ጅራናን ናኖ ሲሴ ራኮን ዝናብ ካለ በአርሶ አደር አካባቢ ሰብል መዝራት ይቻላል። እኛ ሁለት የዝናብ ወቅቶችን ያሉን እናም የአካባቢው ነዋሪ እንዴት ወደ እርሻ ገብቶ ራሱን በምግብ መሻል ይችላል በሚለው ላይ አቅደን እየሰራን ነው። አሁን ወደ ትግበራው ገብተናል። የዚህን ስራ ትግበራ ከመሬት አስተዳደር ጋር ሆነን እየሰራን ነው ያሉት አቶ መሐመድ በተለይ የኦሮሚያ ክልል መንግስት የአርብቶ አደሩን ህይወት ወደ ቋሚ የኑሮ ዘይቤ ለመለወጥ ያወጣው አዲስ ምራ ግብር በትክክል በስራ ላይ መዋል ሲጀምር የዞኑ አጠቃላይ ነዋሪ ህይወት ለመለወጥ እገዛ እንደሚያደርግ አመልክተዋል። ለአሜሪካ ድምፅ ገልሙዳዊት ዳዊት ከቦረና ዞን ያበላው አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማይ ተመልካቾቻችን የምሽቱ የመጽሔት ክፍለ ጊዜ ይቀጥላል። አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። ወዲህ ወደ ዩናይት ስቴትስም ይመልሰናል። ዩናይት ስቴትስ ጥገኝነት ፍላጊዎች ላይ ገደብ ጥላለች መባሉን የዩናይት ስቴትስ የአገር ውስጥ ደህንነት ሚኒስትር አሌሃንድሮ ሜርካስ አስተባብለዋል። ወደ ዩናይትድ ስቴትስ መግባት የሚቻልበት ስርዓትና ሕጋዊ መንገድ ስለመኖሩም አበክረው ተናግረዋል። ቬሮኒካ ባልደራስ ኢግሌሲያስ ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ የጉምሩክና ጠረፍ ጠባቂ አካል በደቡባዊ ዩናይትድ ስቴትስ ድንበር ባለፉት ሁለት ቀናት የፍልሰተኞች ቁጥር በ50 ከመቶ መቀነሱን አስተውለዋል። ይህ ከኮቪድ-19 ወረርሽኝ በፊት ርዕስ 42 ወይም ታይትል 42 የሚባለውን ሐሙስ ያበቃውን ደንብ ከመውጣቱ አስቀድሞ ከነበረው የፍልሰተኞች ቁጥር ጋር የሚያስተያይ መሆኑን ሚኒስትሩ በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ በሰጡት ቃለመጠይቅ ተናግረዋል። እስካሁን በደቡብ ድንበራችን በኩል የደረሱ በመቶ ሺዎች የሚቆጠሩ ሰዎችን አንስተናል። በዩናይትድ ስቴትስ ህግ አንቀጽ ስምንት ባለን ስልጣን መሠረት የኖረውን የስደተኞች ህግ እያስከበርን ነው። ሜዮርካስ በፕሬዝደንት ባይደን ስር የተስፋፋው ህጋዊ መንገድ እስከዛሬ ያልተለመደ መሆኑንም አስምረውበታል። ጥገኝነት ፈላጊዎች ላይ የተጣለ ክልከላ አለ የሚለውንም ክስ አስተባብለዋል። What the, our rule provides is that an individual must access ህጋችን የሚያጎናጽፈው ግለሰቦች ለነሱ ባቀረብናቸው ህጋዊ መንገዶች መሰረት ብቻ እንዲያገኙ ማድረግ ነው። ያንን ካላገኙ በተከለከሉባቸውና ተጉዘው ከመጡባቸው በአንዱ አገር እፎይታ እንዲያገኙ ማድረግ ነው። ያንንም ማግኘት ካልቻሉ ያ ጥገኝነት መከልከል አይደለም። ይልቁንም በከፍተኛ ደረጃ ማረጋገጥ የሚገባቸው አሉ ማለት እንጂ። አዲሱ ፖሊሲ ህገወጥ ፍልሰተኞች ወደ ዩናይትድ ስቴትስ እንዳይገቡ የማያበረታታ መሆኑን እንደሚጠራጠሩ የሪፐብሊካኑ ተወካይ ማይክል መካወል ለኤቢሲ ቴሌቪዥን ተናግረዋል። የተጓዥ ፍልሰተኞች ቁጥር እየጨመረ ነው ብዬ አስባለሁ። አሁንም መድረስ መግባት ይፈልጋሉ። የኔ የራሴ ግዛት በድንበር በኩል የሚጎርፈውን ለማስቆም የቴክሳስ ብሔራዊ ዘብን የአገር ውስጥ ጉዳይ ሚኒስቴርና የጉምሩክና ድንበር ቁጥጥርን አሰልፈዋል። አሁን ይህ ይሁን እንጂ ባለፉት ሁለት ዓመታት ውስጥ የታየ ነው። ወደዚህ ሀገር በህገ ወጥ መንገድ የሚገቡ አምስት ሚሊዮን ሰዎች አሉ። ይህ በዘላቂነት መቀጠል የሚችል አይደለም። ፍልሰተኞች በገዛ አገራቸው ለአሰቃቂ ወንጀሎች ሲጋለጡ ሁልጊዜም ለመሰደድ ይገደዳሉ ሲሉ የሚከራከሩት በሳን ፍራንሲስኮ ካሊፎርኒያ፣ የህግ መምህር ብሌን ቡኪ ናቸው። ስለዚህ እጅግ ከፍተኛ የሆነ የጥቃት መጠን እየመከትን ነው። ያ በመሆኑም ነው ብዙዎቹ ሰዎች ደህንነታቸው ወደሚረጋገጥበት ሀገር ለመድረስ መጓዙን የቀጠሉት። በብዙዎቹ አጋጣሚዎች ከቤተሰቦቻቸው ጋር ይቀላቀላሉ። አዲሱ የባይደን አስተዳደር ህጋዊ መንገድ ፖሊሲ ህገወጡን ድንበር ማቋረጥ የሚከላከልበት ጥሩ ዕድል ይኖራል። የዚያኑ ያክልም የችግሩ ምክንያት ከስረ መሰረቱ ካልታየ ጉዳዩ ተቃራኒ ውጤት ሊኖረው ይችላል ሲሉ ተንታኙ ፒተር ማርጉሌስ ይናገራሉ። መንስኤው በፍልሰተኞቹ አገር ውስጥ ያለው ሁኔታ ነው። ለምሳሌ በማዕከላዊ አሜሪካ፣ ጓቲማላ፣ ሆንዱራስ እና ኤልሳልቫዶር ሰዎች በህይወት መቆየት አለባቸው። የእነኚህ ሀገራት የምጣኔ ሀብቶች ችግሮችን፣ የአየር ንብረት ለውጥንና የጥቃት ስጋቶችን ያካትታሉ። ህጉን ጥሰው መግባት ለሚፈልጉት ሰነድ አልባ ስደተኞች የአምስት ዓመት ገደብና የወንጀል ቅጣቱ አሁን ድረስ ተፈጻሚ ቢሆንም እንዲህም ሆኖ የሰነድ አልባ ስደተኞቹ ቁጥር ሊጨምር እንደሚችል የዩናይትድ ስቴትስ ባለሥልጣናት አምነዋል። ደረጃ ደስታን፣ ለዘገባው አመሰግናለሁ። ክብራትና ክብራን፣ የመጨረሻው የመጽሔቱ ርዕስ ደግሞ ከዩክሬን ጉዳይ ጋር ያቆየናል። የአውሮፓ ህብረት የተያዙ የሩሲያ ንብረቶችን ዩክሬንን ለመርጃነት ለመዋል መንገድ ፍለጋ ይዟል። ከአንድ ዓመት በፊት ሞስኮ ኬቭን በወረረችበት ወቅት የአውሮፓ ባለሥልጣናት ከሩሲያ ውጪ የሚገኙ ማንኛውንም አይነት የዚያች አገር ንብረቶች እንዳይንቀሳቀሱ በማገድ ሞስኮን ለመቅጣት በፍጥነት ተንቀሳቀሱ። አሁን ታዲያ ጥያቄው በብዙ ቢሊዮኖች ዶላር የሚሰላውን ያን የተያዘ ገንዘብ ምን ማድረግ ይቻላል የሚል ነው። ቫሌንቲና ቫሲሌቫ ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። እንደ አውሮፓ ህብረት ባለሥልጣናት ገለጣ ጦርነቱ ከጀመረበት ጊዜ አንስቶ ቢያንስ 24 ቢሊዮን ዶላር የሚገመት ከሩሲያ መንግስት ጋር ጥብቅ ቁርኝት ያላቸውና ከፍተኛ መጠን ያለው ሀብት ያግበሰበሱ ቱጃሮች የግል ንብረቶች አውሮፓ ህብረት ውስጥ ተይዘዋል። የአውሮፓ ህብረት በአሁኑ ወቅት ገንዘቡን ዩክሬንን መልሶ ለመገንባት መጠቀም የሚያስችል ህጋዊ መንገዶችን እያፈላለገ ይገኛል። የሚታዩ አሃዞች በመጠኑ መጨመር ያሳያሉ። አንዳንድ ጊዜ አነስተኛ ጭማሪዎች ሊታዩ ይችላሉ፤ ምክንያቱም አንዳንድ ጊዜ በስህተት በቁጥጥር ስር የዋሉ ንብረቶች የሚለቀቁበት ጊዜ አለ። በአጠቃላይ ግን ይህ እርምጃ መወሰድ ከተጀመረበት ካለፈው አመት አንስቶ መጠነኛም ቢሆን እያደር እየጨመረ የመጣ ለውጥ እያየን ነው። ይህ በእንዲህ እንዳለም አንዳንድ እንደ ኢስቶኒያ ያሉ አገሮች የያዙትን የሩሲያውያን ንብረቶች ወደ ዩክሬን ለማስተላለፍ የራሳቸውን ህጎች መጠቀም የሚችሉባቸውን መንገዶች መፈለግ ይዘዋል። የአውሮፓ ህብረት በአንጻሩ ከመነሻው በህገወጥ መንገድ የተገኘ መሆኑ የተረጋገጠ የግለሰቦችና የአንዳንድ አካላት ሀብትና ንብረት እንዲያዝ ወይም እንዳይንቀሳቀስ የሚፈቅድ ሕግ ቢኖረውም ነባር ሕጎቹን ለማሻሻል እየሞከረ መሆኑ ታውቋል። የአውሮፓ ኮሚሽን ከማዕቀቡ ለማምለጥ የሚፈጸሙ ድርጊቶችን በወንጀል ተጠያቂ ማድረግ የሚያስችል እቅድ አቅርበዋል። ይህ ማለት አንድ ሰው የንብረትና ገንዘብ ይዞታ ወይም ባለቤትነት ወደ ዘመድ ማዛወር የመሳሰሉ መንገዶችን በመጠቀም የማዕቀቡን ተፈጻሚነት ለማምለጥ ቢሞክር፣ ይህ በአውሮፓ ህብረት ውስጥ ከወንጀል የሚቆጠር ነው። ይህም ባለስልጣናት በዚህ መንገድ ሲንቀሳቀሱ ወይም ከአንድ እጅ ወደ ሌላው ተዛውረው የተገኙ ንብረቶችን በቁጥጥር ስር ማዋል ያስችላቸዋል። ይሁን እንጂ ህጎችን መቀየር ወይም ማሻሻል በተፈጥሮ አዝጋሚ ሂደት ነው። ረቂቅ ህጉ በአውሮፓ ኮሚሽን አማካኝነት ከቀረበ በኋላ በአውሮፓ ፓርላማና በአውሮፓ ምክር ቤት በሁለቱም ወገኖች መጽደቅ አለበት። ይህም ማለት ረቂቅ ህጉ እስኪጸድቅ ቢያንስ እስከ መጪው የምህር ወራት ድረስ ሊዘልቅ ይችላል። ሌላው ጥያቄ ደግሞ እንዳይንቀሳቀስ የተደረገው የሩሲያ መንግስት ገንዘብ ምን ይደረግ የሚል ነው። የአውሮፓ ህብረት ይፋ እንዳደረገውም ጂ7 በመባል በሚታወቁት ሀገራትና በአውሮፓ ህብረት እንዲሁም በአውስትራሊያ እንዳይንቀሳቀስ ከተደረገው የሩሲያ ማዕከላዊ ባንክ አጠቃላይ 300 ቢሊዮን ዶላር ውስጥ ሁለት ሶስተኛው የሚሆነው በአውሮፓ ህብረት አገሮች ውስጥ ነው የሚገኘው። በሌላ በኩል የስዊድኑ ጠቅላይ ሚኒስትር የተያዙትን ንብረቶችና ገንዘብ ዩክሬንን መልሶ ለመገንባት እንዲውል ማድረግ በምህር ደረጃ ፍትሐዊ ነው ሲሉ ባለፈው የካቲት ወር ተናግረው ነበር። ስዊድን እስከ ፊታችን የሰኔ ወር ድረስ የአውሮፓ ህብረት ምክር ቤትን በፕሬዚዳንትነት ትመራለች። ይሁንና ፍትሃዊ ነው በሚል የተያዙትን ንብረቶች ዩክሬንን መልሶ ለመገንባት መጠቀም አደገኛ መዘዝ ሊፈጥር ይችላል የሚል ስጋት አሳድረዋል። በዓለም አቀፍ ደረጃ እያንዳንዱ ሀገር በሀብት በገንዘቡ ላይ ተመሳሳይ ድርጊት ሊደርስ ይችላል ብሎ ይሰጋል። ይሄ ግን መፍትሄ አለው። በአውሮፓ ህብረት ውስጥ ተግባራዊ የሚደረግ ልዩ ችሎት ማቋቋም። እናም ይህ ችሎት የሚያሳልፈው ውሳኔ በእያንዳንዱ ሀገር ላሉ ጉዳዮች ሳይሆን ከዚህ ጦርነት ጋር ተዛምደው ለሚታዩ ጉዳዮች ብቻ ማድረግ። ነገር ግን ምናልባት ይሄ ሁኔታ የሩሲያ ሉዓላዊ ሀብትን ለመንጠቅ የሚደረግ እርምጃ ነው የሚል ክርክር ሊያስነሳ ይችላል። የተባለው አይነት ልዩ ችሎት እስካሁን ባይኖርም የአውሮፓ ህብረት እንዳይንቀሳቀሱ የተደረጉ የሩሲያ መንግስት ሀብትና ንብረቶችን ለዩክሬን መርጃ ለመዋል የሚያስችሉ መንገዶችን ፍለጋውን ቀጥሏል። አሁን ባለው ሁኔታ ተግባር ላይ ሊውል የሚችል አንድ ሀሳብ ተደርጎ የተወሰደው ግን በቁጥጥር ስር ከዋሉት ንብረቶችና ገንዘብ የሚገኘውን ማንኛውንም ትርፍ ወደ ዩክሬን ማስተላለፍ የሚል ነው። ክቡራትና ክቡራን አድማጭ ተመልካቾቻችን የመጀመሪያውን ክፍል የመጽሔት ርዕሶች አጠናቀን ወደ ቅንብሩ ክፍለ ጊዜ እየዘለቅን ነው። በዚህ ክፍል ቀዳሚ ሆነው ሐኪሞን ይጠይቁ ነው። በእንግሊዝኛ ስያሜው ሳይኮፓት መጥፎ ዐይነት የስብዕና ባሕርያት ወይንስ የአንጎል መታወቅ? ሐኪሙን ይጠይቁ። በምሽቱ ቅንብሩ ሳይኮፓት በመባል የሚታወቀውን ይህ ሁኔታ የሚመለከት ቅንብር ነው ያሰናዳው። ሙያዊ ትንታኔውን የሚሰጡን ታዲያ ባሮ የነርቭን ህክምና ተቋም የአንጎልና የነርቭ ሐኪሙ እንዲሁም ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። ወደ ምልልሳችን ፕሮፌሰር ዮናስ የዛሬው የሐኪሞን የጠየቁ ትኩረት ወይም ጥያቄ በአማርኛው ተመጣጣኝ ቃል አላገኘሁለትም በእንግሊዝኛው አጠራር ሳይኮፓት በመባል የሚታወቀውን የስብዕና ባህርያት ይመለከታል። አንዳንዴ ከአእምሮ ሕክምናው ዓለም ውጭም ጥቅም ላይ ሲውል የሚታይበት ሁኔታ አለ። ለመሆኑ ሳይኮፓት ምን አይነት የስብዕና ባህሪ ነው? በአእምሮ ሕክምናው ዓለምስ እንዴት ነው የሚታየው? አመሰግናለሁ አሉላ። እንግዲህ ይሄ ሳይኮፓት የሚለው እንግሊዘኛ ቃል ያው በተለያየ ሁኔታ በየጋዜጣው፣ በየመጽሐፉ፣ በየስነ ጽሁፉ እንደው ጨካኝ፣ ምንም ርኅራሄ የሌለው ስለሌላው ስሜት ደንታ የሌለው የራሱን ጉዳይ ለማስፈጸም ደርማምሶ ሌላው የሚሄድ ሌላውን ስለሌላው ሐዘን ቅሬታ ደንታ ቢስ የሆነ ሲበዛም ደግሞ ወንጀልም እስከ መስራት የሚደርስ በሚል ነው እንግዲህ የሚገልጹት። በእኛ ሙያ በስናምሮ በስነ ልቦና ቴክኒካዊ ትርጉም አለ። ምን ለማለት ነው ይሄ በጣም በማስረጃ የተደገፈ ችግሩ የሚመለከታቸውን ብቻ ሊያሳይ የሚችል መመዘኛ ልጠጥ ነው ይሄ መመዘኛ የአሜሪካ ሳይካትሪክ አሶሴሽን ወይም ኤፒኤ የአሜሪካ ስነ አእምሮ ጠቢባን አዋቂዎች ማህበር ያወጣው መመዘኛ በእንግሊዝኛው ዲኤስኤም ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ዲኤስኤም አንድ ሁለት ሶስት አራት እያለ አሁን አምስት ደርሰዋል። በሱ መመዘኛ በእንግሊዝኛ የምንጠቀመው ቃል አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለውን ነው ወይም ሶሲዮፓቲ፣ እሱን ነው የምንጠቀመው። እሱ እንዴት ይለካል? መመዘኛዎች አሉ። ፕሮፌሰር ዮናስ ምንድን ናቸው እነኚህ መመዘኛዎች? ከአስራ ስምንት አመት በፊት ከሆነ ኮንዳክት ዲስኦርደር የሚባለው ለምሳሌ መቷን ወይም ፓፒ ጣኗን ውሻ እንደ አንገቷን ጠምዞ መግደል ምንም የማይመስለው ልጅ ለምሳሌ አስራ ሁለት አመት ልጅ ምናለ አስራ ሶስት አመት ሰው ኢትዮጵያ ኮንዳክት ዲስኦርደር ይሉታል፣ የህፃናት ስናምሮ ሐኪሞች እና ይሄ በኋላ ትልቅ ሰው ሲሆን ከአስራ ስምንት ዓመት በላይ ከሆነ እና እንዲህ ምንም አይነት ሪሞርስ ምንም ሐዘኔታ ሌላው ላይ የሚደርሰው በደል እና ስቃይ እና ስቆጣ ደንታ ቢስ የመሆን እና እንደዚህ አይነት ባህሪዎች በተደጋጋሚ ለብዙ ጊዜ ሲታይ መመዘኛውን ካሟላ እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር የሚለውን ስም ይሰጠዋል እና ይሄ እንዲህ በቀላሉ አይደለም። ቃል የምንጠቀመው እንደም አንስቶ መለጠፍ ከሙያችን ስነ ምግባር ውጭ ነው። እንደዛ ያደርግ ቢገኝም በእኛ ሙያ ስነ ምግባር ኮሚቴ ይጠየቃል። ባለሙያው እንደዛ አድርጎ ቢገኝ ማለት ነው። በዘፈቀደ ቢጠቀምበት ባለሙያው አለ አግባብ ቢለጥፍ እና ነገሩ ተመርምሮ ክንትን ካለ ላይሰንሱም ሊያዝ ይችላል እና ይሄ ያልመረመ ተለይ የተለይ አንድ የስነ አእምሮ ሐኪም ያልመረመረውን ሰው ነው ብሎ ቢለጥፍ እሱ ከኛ ስነ ምግባር ውጭ ነው። ስለዚህ ሰውየውን ቁጭ ብሎ መርምሮ አይቶ ኤምኤምፒ አይ የሚኔሶታ የስነ አእምሮ መለኪያ ይባላል። አስር ነገሮች አሉት የሚመዝነው፣ ስለ ድብርት፣ ስለምን። አንዱ ልክ እንደ ማስመሪያ ጠመኔ ይዘህ ከግራ ወደ ቀኝ አንድ መስመር ብታደርግ በጥቁር ሰሌዳ ላይ ለምሳሌ፣ በግራ በኩል በአንዱ ጫፍ ያሉት ብዙ ጊዜ አዳዲስ ሀሳብ የሚያመጡ ህብረተሰቡን የሚያነቃንቅ ፓራዳይም ደፋር የሆኑ ሰዎች ይኖራሉ። በአንድ በሌላው ጽንፍ ደግሞ ለሌላው ደንታ ቤት የሆነና ወንጀል የሚሰራ መግደልም ገሎ እስር ቤት የሚገባ ክሪሚናል አለ እና እንደሱ አድርገው ነው ስፔክትረም። ለሁሉም ነገር እንደሱ ነው ያደረጉት። በዚህ የጤና መታወክ ውስጥ የሚታዩ የስብዕና ባህርያት ውስጥ አንዳንዴ ቀላልም ከባድም የሚመስሉ ዝንባሌዎች ተካተው ይታያሉ። ቀደም ብለው በዝርዝር ባስረዱን አይነት መመዘኛዎች ከጠባይ ባለፈ እንደ አእምሮ ሁከት የሚታዩት ወይም የሚቆጠሩት ምን ይመስላሉ? ለበሽታ የሚታየው አንቲ ሶሻል ፐርሰናሊቲ ዲስኦርደር እውነተኛ ችግሩ ያላቸው ብዙ ጊዜ ከህጻንነታቸው ጀምሮ አንዳንድ ምልክቶች አለ ቅድም እንዳልኩ በልጅነታቸው ወይ በአስር አመት አስራ አንድ አስራ ሁለት አመት ቤት ውስጥ ያለችን ድመት ኪትን ጋና የተወለደችዋል አንገቷን ቀምዞ ገሎ በሎ መሳቅና ማለት ማለት እንደገና አንዳንድ ነገሮች እንደዚሁ ማሰቃየት ማዋከብ ሚስችቤስ ነገሮች ቤተሰብ ውስጥም ወይም ጎረቤት ላይ እያደረጉ ከአግባብ ብዙ ችግር ይመጣል እና ብዙ ምልክቶች አሉ። ብዙ ጊዜ እውነተኛ ችግር ያለባቸው በድንገት ከአስራ ስምንት አመት በኋላ አይመጣባቸው እንደ ሱ እያለ ሄድና ከዛ ከአስራ ስምንት አመት በኋላ ትምህርት ቤት ከሆነ ሌሎችን ተማሪዎች ቡሊ ማድረግ፣ ሌሎችን እያሰባሰቡ ሌላምን ተማሪ ከዚህ ላይ ዘለ ትወርድ በዚህ አይነት ብዙ ነገሮች ያደርጋሉ። ሌላውን ከፍተኛ አደጋ ላይ ለማድረስ እና እነሱ ስቃሉ ይደሰታሉ። በዛ እንደዚህ ለማድረጋቸው ከዛ የባሰ ሲሄድ ደግሞ እስከ ወንጀልም ይሰራሉ። እንዳልከው ደግሞ በሁልጊዜ መነቃቃት ሁልጊዜ ኤክሳይት ምን ሁሌ ሌላውን ከፍተኛ አደጋ ውስጥ ይመጣል፣ ወይም እንደዚህ እንደዚህ አይነት ምልክቶች ያሳያሉ ትምህርት ቤት እያሉ እና ብዙ ጊዜ የዩንታም ችግር የለም ደፍቶ የሚፈልጉትን ማግኘት እና ብዙ ጊዜ ግልጽ አይደለም። ብዙ ጊዜ ይሄ አንቲ ሶሻል የከፍተኛ ሱስ የሚያስዙ ነገሮችንም የመጠቀም አዝማሚያ ያላቸው እንደዚህ አይነት ብቻ ሌላውን በማዋረድና ሌላውን ላይ ችግር በመፍጠር የራሳቸው ጥቅም የሚጠቀም የሚሳካ ከመሰላቸው ያደርጉታል። ብዙ ተደጋጋሚ ፓርት አለ ከረንት ፓርት ፕሮፌሰር ዮናስ ይህን ለየት ያለ የጠባይ ሁኔታ የሚታይበት በአእምሮ ሁከትነትም የሚወሰድ የተለያዩ የሰብእና ባህርያት የተካተቱበት የአእምሮ ሁከት አስመልክቶ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥልኝ፣ በጣም አመሰግናለሁ። ክብራትና ክብራትን አድማጭ ተመልካቾቻችን፣ አሁን ደግሞ ሌላ ሳምንታዊ ርዕስ አፍሪቃ ነክ ርዕሶች። በአፍሪቃ ነክ ርዕሶች ደግሞ ወደ ጎረቤት ሱዳን ጉዳይ ነው የምንሄደው። የሱዳን ጦር ኃይል አዛዥ በተቀናቃኛቸው የፈጥኖ ደራሽ ድጋፍ ሰጪ ኃይል ስም የተመዘገቡ የባንክ ሂሳቦች በሙሉ እንዲታገዱ ትእዛዝ ሰጥተዋል። በምሽቱ የአፍሪቃ ጉዳዮች ርዕሳችን ላለፉት ሳምንታት በመላው ሱዳን እየተዋጉ የሚገኙት ሁለት ወገኖች በርካታ ችግሮች ያሉባትን አገር ወደ ጦርነት እንድትገባ እየገፏት መሆኑን እንመለከታለን። በተለያዩ የዜና አውታሮች የተሰናዱትን ዘገባዎች ጨምቃ ስመኝሽ ቆየ እንደሚከተለው ታቀርበዋለች። የሱዳን ጦር ኃይሎች ዋና አዛዥ ጀነራል አብዱልፈታህ ብሩሃን እሁድ ዕለት ያስተላለፉት አዋጅ በዋናነት ያነጣጠረው በሱዳን ባንኮች ውስጥ በፈጥኖ ደራሽ ድጋፍ ሰጪ ኃይሎች ስም የተከፈቱና የቡድኑ ንብረት የሆኑ ድርጅቶች የሚያንቀሳቅሷቸው የባንክ ሂሳቦች ላይ መሆኑን የሀገሪቱ ብሔራዊ የዜና ማሰራጫ የሆነው ሱና ዘግቧል። ሆኖም የባንክ ሂሳብ እገዳው በአሬፍ ቡድን ላይ ምን አይነት ቀጥተኛ ጉዳት እንደሚያስከትል ወይም ብርሃን ያስተላለፉት ትዕዛዝ በምን መልኩ ተፈጻሚ እንደሚሆን እስካሁን ግልጽ አይደለም። ከባንክ እገዳው በተጨማሪ የጦር አዛዡ የሱዳን ማዕከላዊ ባንክ ገዢ የነበሩትን አንስተው በሌላ መተካታቸውም የተገለጸ ሲሆን ይህም ምናልባት ከእገዳው ጋር ግንኙነት ሳይኖረው እንደማይቀር ተገምቷል። አሬሴፍ ባለፉት አስርት ዓመታት ውስጥ የሱዳን የገንዘብ ተቋማትንና የወርቅ ክምችቶችን በመግዛቱ በጊዜ ሂደት በርካታ ንብረት ማፍራትና ማከማቸት ችሏል። ከሚያዝያ ወር አጋማሽ ጀምሮ በስልጣን ሽኩቻ ውስጥ የገቡት በቡርሃን የሚመራው የሱዳን ጦርና በመሐመድ ሀምዳን ዳጋሎ የሚመራው አርኤስኤፍ በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለው ወደ ጎረቤት ሀገራት እንዲሰደዱ አድርገዋል። ይህ በእንዲህ እንዳለ የሱዳን ባለስልጣናት በሀገሪቱ ያለውን ግጭት መፍታት በሚቻልበት መንገድና የእርዳታ አሰጣጥ ዙሪያ ከተባበሩት መንግስታት ተቋማት ተወካዮች ጋር ተወያይተዋል። የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም በሱዳን የመንግስታቱ ድርጅት ተወካይ ከሆኑት ቮልከር ፐርትስ ጋር የውሃ እጥረትን ጨምሮ በበርካታ ጉዳዮች ዙሪያ መነጋገራቸውን ገልጸዋል። የግብርና ወቅቱን በተመለከተና በመጪው ዓመት የምግብ እጥረት እንዳያጋጥመን የግብርናውን ወቅት መደገፍ ምን ያክል አስፈላጊ እንደሆነ ተነጋግረናል። በፖርት ሱዳን ስላለው የውሃ እጥረትም ተወያይተናል። በተለይ ደግሞ ከፍተኛ ቁጥር ያላቸው ሰዎች ከመላ ሀገሪቱ ወደ ፖርት ሱዳን እየሄዱ ከመሆናቸው አንፃር አሁን የበጋ ወቅት እየገባ ነው። ያ ማለት የውሃ እጥረት ይኖራል። ስለዚህ በፖርት ሱዳን ያለውን የውሃ ችግር በመፍታት ቢያንስ በጊዜያዊነት ለመጪው ወቅት እንኳን እንዲያግዙን ጠይቀናችኋል። በባለስልጣናቱ መካከል ውይይቱ የተካሄደው በጦርነት ከምትታመሰው ዋና ከተማዋ ካርቱም እና ሌሎች አካባቢዎች የተፈናቀሉ በርካታ ሰዎች ተሰደው በሚገኙባት ፖርት ሱዳን ከተማ ነው። በሱዳን ያለውን ሰብዓዊ ችግር ለመቅረፍ የመንግስታቱ ድርጅት ተቋማት ተጨማሪ ድጋፎች እንዲያደርጉ መጠየቃቸውን የገንዘብ ሚኒስትሩ አክለው ገልጸዋል። ተወቀፍና አለ ጅሁዝ በዘሎሃ ተውሪድ የተለያዩ የመንግስታቱ ድርጅት ተቋማት መድኃኒት በማቅረብና ውሃ በማጣራት እያደረጉ ያለውን ጥረት በዋናነት አንስተናል። ነገሮች በጥሩ ሁኔታ እየሄዱ ነው፣ ነገር ግን የበለጠ እንዲያደርጉ ጠይቀናቸዋል። እነርሱም አሉብን ያሏቸውን ችግሮች አዳምጠናል። እንደ እግዚአብሔር ፍቃድ እነዚያኑ ለመፍታት እንሰራለን። በሱዳን ግጭቱ ከተቀሰቀሰ ወዲህ ሀገሪቱ ትርምስ ውስጥ ገብታለች። ዋና ከተማዋ ካርቱም ወደ ጦር አውድማነት ስትቀየር፣ ምዕራባዊው የዳርፉር ክልል ደግሞ የሰዎችን ሕይወት እያጠፉ ባሉ የጎሳ ግጭቶች እየተናጠች ነው። በዚህ ግጭት ንጹሐን ዜጎችን ጨምሮ እስካሁን ከ600 በላይ የሚሆኑ ሰዎች ተገድለዋል። የሰብአዊ መብት ተሟጋች ድርጅቶች አርኤስኤፍን በሰላማዊ ሰዎች ላይ ጥቃት በማድረስና የጅምላ ዝርፊያ በመፈጸም ሲከሱ፣ የጦር ኃይሉን ደግሞ በንጹሐን ዜጎች መኖሪያ አካባቢ ያለ ልዩነት የቦምብ ድብደባ በማካሄድ ይወነጅላሉ። ጦርነቱ ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ለአጭር ጊዜ የሚቆይ የተኩስ አቁም ስምምነት ቢያደርጉም ሁሉም ስምምነቶች ተጥሰዋል። ሁለቱም ወገኖች የሰብአዊ መብት ጥሰቶችን በመፈጸምም እርስ በርሳቸው ይወነጃጀላሉ። ባለፈው ሳምንት ሐሙስ የጦር ኃይሉና አርኤስኤፍ ግጭቱን ሸሽተው ለሚሰደዱ ሲቪሎች አስተማማኝ መተላለፊያ እንዲኖርና በምስራቅ አፍሪካዊቷ ሀገር ለሚካሄዱ ሰብአዊ ተግባራት ጥበቃ እንዲደረግ የሳውዲ አረቢያ ከተማ በሆነችው ጅዳ ስምምነት ተፈራርመዋል። ይህ ስምምነት ዘላቂነት ወዳለው የተኩስ አቁም ስምምነት እንዲቀየር በሳውዲ አረቢያና በዩናይትድ ስቴትስ የሚመራው ዓለም አቀፍ ጥረት እንደቀጠለ ነው። ክብራትና ክብራን አሁን ሳምንታዊው ስፖርት ይቀጥላል። የትግራይ ክልል አትሌቲክስ ቡድን ከሁለት ዓመታት በኋላ ለመጀመሪያ ጊዜ ነገ በሚጀመረው የኢትዮጵያ አትሌቲክስ ሻምፒዮን ይሳተፋል። ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግ ሻምፒዮን ለመሆን ከጫፍ ሲደርስ፣ ሳውትሃምፕተን የመጀመሪያ ወራጅ ቡድን ሆኗል። ባርሴሎና ከሜሲ ጋር ከተለያየ በኋላ ለመጀመሪያ ጊዜ የላሊጋ ዋንጫውን አሸንፏል። ቼልሲ አዲስ አሰልጣኝ ሊቀጥር ነው ኬኔዲ አባተ እንዲያሰናብቶታል ሀምሳ ሁለተኛው የኢትዮጵያ አትሌቲክስ ሻምፒዮና ነገ ይጀምራል። በዚህ የአትሌቲክስ ሻምፒዮና የትግራይ ክልል አትሌቶች ከሁለት ዓመታቱ የሰሜን ኢትዮጵያ ጦርነት በኋላ ለመጀመሪያ ጊዜ ይሳተፋሉ። 61 አባላት ያሉት የትግራይ ክልል አትሌቶች ቡድን ትናንት ግንቦት 6 ቀን 2015 ዓ.ም ም ከመቀሌ ከተማ ወደ አዲስ አበባ መጓዙን ሙሉጌታ ጽብሃ ከስፍራው የላከልን ዘገባ ያመለክታል። የአትሌቲክስ ቡድኑ መሪ ቢኒያም ህይወት ለባልደረባችን ሙሉጌታ ጽብሃ በሰጠው አስተያየት ከቡድኑ አባላት 22ቱ ሴቶች ናቸው ብሏል። ተሳታፊ አትሌቶቹ ከ100 ሜትር እስከ 10000 ሜትር ውድድር እንደሚሳተፉም ገልጿል። በውድድሩ የሚሳተፉበት ዋናው ቅድ ውጤት ማስመዝገብ ሳይሆን ጦርነት ሲካሄድበት በቆየው አካባቢ ይኖሩ የነበሩ አትሌቶች በስነ ልቦና እንዲጠናከሩ በማሰብ ነው ሲልም ቢኒያም ተናግሯል። ትግራይ ክልልን ወክለው የሚሳተፉት አትሌቶች የተመረጡት ከየአካባቢያቸው በራሳቸው ወጪ ወደ መቀሌ ከተማ ተጉዘው ከተወዳደሩ አትሌቶች መካከል እንደሆነም ገልጿል። በቀጣይ የትግራይ ክልል አትሌቶች እንደ ከዚህ ቀደሙ ሁሉ አገራቸውን ወክለው በዓለም አቀፍ መድረኮች ውጤት እንዲያስመዘግቡ በክልሉ ያሉ የአትሌቲክስ ቡድኖችን ማጠናከር ይገባል ብሏል። የትግራይ አትሌቲክስ ቡድን መሪ ቢኒያም ሕይወት 52ተኛው የኢትዮጵያ አትሌቲክስ ሻምፒዮና ከነገ ግንቦት 8 እስከ 13 ለ6 ተከታታይ ቀናት በአዲስ አበባ ከተማ በሚገኘው የኢትዮጵያ ስፖርት አካዳሚ እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ማንቸስተር ሲቲ ለሶስተኛ ተከታታይ ጊዜ የእንግሊዝ ፕሪምየር ሊግ ሻምፒዮን ለመሆን ተቃርቧል። ትናንት ኤቨርተንን ሶስት ለዜሮ የረታው ማንቸስተር ሲቲ የሊጉ ሻምፒዮን ለመሆን ከሚቀሩት ሶስት ጨዋታዎች አንዱን ብቻ ማሸነፍ ይጠበቅበታል። በሚቀጥለው እሁድ በራሱ ሜዳ ኤቲያድ ቼልሲን የሚያስተናግደው ሲቲ ይህን ጨዋታ ማሸነፍ ከቻለ ሁለት ጨዋታ እየቀረው ሻምፒዮንነቱን ያረጋግጣል። በተቃራኒው የዋንጫው ተፎካካሪ የነበረው አርሰናል በገዛ ሜዳው በብራይተን ሶስት ለዜሮ በመሸነፍ ለዋንጫው ያለውን ጭላንጭል ተስፋ አጨልሟል። ለረዥም ጊዜ ሊጉን በበላይነት ሲመሩ የነበሩት መድፈኞቹ ዋንጫውን ማንሳት የሚችሉት የሚቀሯቸውን ሁለት ጨዋታዎች አሸንፈው አንድ ተስተካካይ ጨዋታ እያለው በአራት ነጥብ የሚበልጣቸው ሲቲ ደግሞ ቀሪ ሶስት ጨዋታዎቹን ከተሸነፈ አሊያም ቢያንስ በሁለቱ ተሸንፎ በአንዷ አቻ ከወጣ ብቻ ነው። ይህ ደግሞ ብዙም ሊታሰብ የሚችል አይደለም። አርሰናል ትናንት የገጠመውን ተስፋ አስቆራጭ ውጤት ተከትሎ አምበሉ ማርቲን ኦዲጋርድ ለስፖርት መገናኛ ብዙኃን በሰጠው አስተያየት ከዚህ በኋላ ተስፋ ያለ ያለን አይመስልም ብሏል። አሰልጣኙ ማይክል አርቴታም በሂሳባዊ ስሌት አሁንም እድሉ ያለን ቢሆንም ነገር ግን አሁን ስለ ዋንጫ ማሰብ አይቻልም ሲል ተናግሯል። በትናንቱ ጨዋታ ሁለተኛ አጋማሽ ስለነበራቸው ደካማ እንቅስቃሴም ይቅርታ ጠይቋል። ከአንድ እስከ አራት ያለውን ደረጃ ይዞ ለማጠናቀቅ የሚደረገው ትንቅንቅም የቀጠለ ሲሆን ማንቸስተር ዩናይትድ ከሁለት ሽንፈት በኋላ ወልቭስን በማሸነፍ ተስፋውን አለምልሟል። ኒውካስል ዩናይትድ ደግሞ ነጥብ የጣለ ቢሆንም አሁንም በግብ ክፍያ በልጦ ማንቸስተር ዩናይትድ ከፍ ብሎ ሶስተኛ ደረጃ ላይ ይገኛል። ከሁለቱ ክለቦች በአራት ነጥብ ዝቅ ብሎ አምስተኛ ላይ የሚገኘው ሊቨርፑል ደግሞ ዛሬ ከሌስተር ጋር የሚያደርገው ጨዋታ ይጠበቃል። በሌላ በኩል በፕሪምየር ሊጉ ለ11 ዓመታት የቆየው ሳውዝአምተን ቅዳሜ ዕለት በፉላም ሁለት ለዜሮ በመሸነፍ ዘንድሮ ከሊጉ የወረደ የመጀመሪያው ክለብ ሆኗል። ባርሴሎና የስፔን ላሊጋ ሻምፒዮን ሆኗል። ትናንት ኤስፓኞልን አራት ለሁለት ያሸነፈው ባርሴሎና ከ2019 ወዲህ የመጀመሪያ የላሊጋ ዋንጫ ባለቤትነቱን አረጋግጧል። ከተከታዩ ሪያል ማድሪድ የ14 ነጥብ ልዩነት ያለው ባርሳ ሻምፒዮን የሆነው አራት ጨዋታዎች እየቀሩት ነው። ይህ ዋንጫ ለባርሳ ሜሲ ከክለቡ ጋር ከተለያየ እና ዣቪ የክለቡ አሰልጣኝ ከሆነ በኋላ ያሳካው የመጀመሪያ የላሊጋ ድሉም ነው። ላሊጋውን ማሸነፋችን በክለቡ ውስጥ የሚከናወኑ የለውጥ ተግባራት በትክክለኛ መንገድ የተከናወኑ መሆናቸውን እና ይህንንም ማስቀጠል እንዳለብን የሚያመላክት ነው ሲል ዣቪ ከድሉ በኋላ በሰጠው አስተያየት ተናግሯል። የክለቡ ደጋፊዎችም በባርሴሎና ጎዳናዎች ላይ ወጥተው ደስታቸውን ሲገልጹ አምሽተዋል። በመጨረሻም ቼልሲ በአምስት ዓመታት ውስጥ ስድስተኛ ቋሚ አሰልጣኙን ሊቀጥር ነው። ምንም እንኳን ለተጫዋች ግዢ ከፍተኛ ገንዘብ ቢያወጣም በፕሪምየር ሊጉ 11ኛ ደረጃ ላይ የሚገኘው ቼልሲ ሞሪሲዮ ፖቼቲኖን በቋሚ አሰልጣኝነት ለመቅጠር መስማማቱ ታውቋል። የቀድሞው የቶተናም እና የፒኤስጂ አሰልጣኝ ከዘንድሮ ውድድር መጠናቀቅ በኋላ ከጊዜያዊ አሰልጣኙ ላምፓርድ ቼልሲን ይረከባል ተብሏል። የ51 ዓመቱ አርጀንቲናዊ ከቼልሲ ጋር የሶስት ዓመት ኮንትራት እንደሚፈራረም የሚጠበቅ ሲሆን ክለቡን ከተቀላቀለ በአምስት ዓመት ውስጥ የቼልሲ ስድስተኛው ቋሚ አሰልጣኝ ይሆናል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለሳምንቱ የስፖርት ዜናዎቹ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰኞ ምሽት ያዝነውንም በዚሁ ማገባደዳችን ነው። ያስተናገድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የስርጭት መሀንዲሱ ኦድሪስ ሪገስ። በዚሁ እንሰናበታለን። ነገ ከምሽቱ ሰዓት ላይ እንመለሳለን። ልዩ ልዩ ዝግጅቶችም ይዘን እንቀርባለን። ሰላም ደህና ደሩ። thank you